መዝሙር አንድ መቶ አስራ አምስት ለእኛ አይደለም፣ አቤቱ ለእኛ አይደለም፣ ነገር ግን ለስምህ ስለ ምሕረትህ ስለ እውነትህም ምስጋናን ስጥ። አሕዛብ አምላካቸው ወዴት ነው አይበሉ። አምላካችንስ በላይ በሰማይ ነው፣ በሰማይም በምድርም የፈቀደውን ሁሉ አደረገ። የአሕዛብ ጣዖታቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ አፍንጫ አላቸው አያሸቱምም፣ እጅ አላቸው አይዳስሱምም፣ እግር አላቸው አይሄዱምም፣ በጉሮሮአቸውም አይናገሩም። የሚሠሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ በእግዚአብሔር ታመኑ፣ ረዳታቸውና መታመኛቸው እርሱ ነው። የአሮን ቤት ሆይ በእግዚአብሔር ታመኑ፣ ረዳታቸውና መታመኛቸው እርሱ ነው። እግዚአብሔርን የምትፈሩ ሆይ በእግዚአብሔር ታመኑ። ረዴታቸውና መታመኛቸው እርሱ ነው። እግዚአብሔር አሰበን ይባርከንማል። የእስራኤልን ቤት ይባርካል፣ የአሮንንም ቤት ይባርካል። እግዚአብሔርን የሚፈሩትን ትንንሾችንና ትልልቆችን ይባርካል። እግዚአብሔር በላያችሁ በላያችሁና በልጆቻችሁ ላይ ይጨምር። እናንተ ሰማይንና ምድርን ለሠራ ለእግዚአብሔር የተባረካችሁ ናችሁ። የሰማያት ሰማይ ለእግዚአብሔር ነው። ምድርን ግን ለሰው ልጆች ሰጣት። አቤቱ ሙታን የሚያመሰግኑህ አይደሉም፣ ወደ ሲኦልም የሚወርዱ ሁሉ። እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እንባርካለን። ሃሌሉያ።